The voice of a በዚህ ሳምንት የገዢው ፓርቲ የኢህአዴግ ምክር ቤት ሊቀመንበር ሆነው የተመረጡትና የፊታችን ሰኞ የሀገሪቱ ጠቅላይ ሚኒስትር ሆነው ቃለ መሀላ ላ የሚፈጽሙት ዶክተር አብይ አህመድ በሀገሪቱ ስር የሰደደውን የሰብአዊ መብት ቀውስ መፍታት ቅድሚያ ትኩረት እንዲሰጡት ጽህፈት ቤቱ ለንደን የሆነው የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አሳስበዋል። በዓለም ዙሪያ የህዝቦች ነጻነት ይዞታን የሚከታተለውና ለዲሞክራሲና ለሰብአዊ መብት ከበሬታ የሚሟገተው ሌላው ዓለም አቀፍ ድርጅት ፍሪደም ሀውስ መጪው ጠቅላይ ሚኒስትር የፖለቲካ እስረኞችን መፍታትና አሳታፊ ንግግር መጀመርን ጨምሮ እርምጃዎችን መውሰድ ይኖርባቸዋል ብለዋል። ቆንጅታየ መግለጫዎቹን መሰረት አድርጋ ተከታዩን ዘገባ አሰናድታለች። ለኢህአዴግ ሊቀመንበርነት የተመረጡትና ሰኞ ዕለት ጠቅላይ ሚኒስትር ሆነው በሀገሪቱ ፓርላማ ቃለ መሀላቸውን የሚፈጽሙት ዶክተር አብይ አህመድና አስተዳደራቸው የሀገሪቱን የሰብአዊ መብት ቀውሶች ለመፍታት የሚያስችሉ ተጨባጭ እና እውነተኛ እርምጃዎችን በአስቸኳይ መውሰድ አለባቸው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሌል ሼቲ አሳስበዋል። ዶክተር አብይ ለገዢው ፓርቲ ሊቀመንበርነት የተመረጡበትና ጠቅላይ ሚኒስትርነቱም የሚረከቡበት የአሁን ወቅት በሀገሪቱ ሁለት ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የአስቸኳይ ጊዜ አዋጅ የጸናበትና የህዝቡ የሰብአዊ መብት እና ሌሎችም ነጻነቶች በከባዱ ተገድበው ያሉበት ነው ብለዋል። አስቸኳይ ጊዜ አዋጁ በሀገር ውስጥ በኦሮሚያና በአማራ ክልሎች ከባድ የህዝብ ተቃውሞ ገጥሞታል፣ በምዕራባውያን የሀገሪቱ ወዳጆችም ተነቅፏል ብለዋል የአምነስቲው ዋና ጸሐፊ። የአስቸኳይ ጊዜ አዋጁ ከተደነገገ ወዲህ በደቡብ ኢትዮጵያ ሞያሌ ከተማ ቢያንስ 12 ሲቪሎች መገደላቸውና ብዙዎች መቁሰላቸውን ያስታወሰው የአምነስቲ መግለጫ የአስቸኳይ ጊዜ አዋጁ አስፈጻሚ አካል ኮማንድ ፖስት በተሳሳተ የደህንነት መረጃ ምክንያት የተፈጸመ ነው በማለት ድርጊቱን አምኗል ሲል የአምነስቲው መግለጫ አትቷል። ዶክተር አብይ የሚመሰርቱት አስተዳደር የህሊና እስረኞችን በሙሉ በመፍታት ጸረ ሽብር ህጉን ጨምሮ አፋኝ ህጎችን በሙሉ በመሰረዝ ወይም በማሻሻል መጀመር እንዳለበት አምነስቲ ያሳስበዋል። ማምሻውን ከናይሮቢ ያነጋገር ናቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ ሰብአዊ መብት ጉዳዮች አጥኚው አቶ ፍስሐ ተክሌ ዶክተር አብይ መመረጣቸውን አምነስቲም እንደ ብዙዎች ተስፋ ሰጪ አድርጎ እንደተመለከተው ገልጸዋል። የሰብአዊ መብት ድርጅቱ የሚጠብቅባቸውን እርምጃዎችም ዘርዝረዋል። የአሮድ ሁሉም እንደጠበቀው ኢትዮጵያ ውስጥ የማሻሻያ እርምጃዎች መጀመሪያ ነው ብለን እንግዲህ እኛም ተስፋ እናደርጋለን። ብዙ ሰው ሪፎርሚስት ነው ወይም ደግሞ ያለውን ስታተስ ኮ ማስቀየር አቅምና ፍላጎት አለው ብሎ ያስባልና በዛ መሰረት እንግዲህ የሳቸው መምጣት የሚያስደስት ነው። ምክንያቱም እንደምታውቁት እንግዲህ ኢትዮጵያ ውስጥ በተለይ በቅርብ አመታት ባለፉት ሶስት እና አራት አመታት ከፍተኛ የሆነ የሰብአዊነት ቀውስ ነበረ። ብዙ ሰዎች ሞተዋል። ብዙ ሰዎች ለረጅም ጊዜ ያላግባብ ፍርድ ቤት ተሰቃይተዋል። ማሰቃየት እርምጃም ተፈጽሞ ይባላል ብለው ሲናገሩ ቆይተዋል። ሺዎች ውስጥ ሺዎች ውስጥ የሚቆጠሩ ሰዎች ያለ ፍርድ ቤት ትእዛዝ እንደዚሁ ለረጅም ጊዜ ሲታስረው የሚሊታሪ ካምፑ የታሰሩ ነበር። ሰውም ይሄ እንግዲህ ሀገሪቷን በተለይ በቅርብ ጊዜ ወደ ቀውስ በሚባል መልኩ ደረጃ ካስገብቶ መንግስትም መንግስትን ያስቸኳይ ጊዜ አዋጅ እንዲያውጅ ተገዷል። ስለዚህ መንግስት ወይም ደግሞ ማሻሻያ እርምጃዎች አረጋ ነው ብሎ ከማለቱ አንጻር ዶክተር አብይን በዚሁ ፓርቲ ሊቀመንበር አድርጎ መምረጡ ለጠቅላይ ሚኒስትርነትም እጩ ማድረጉ ተገቢ ነው ለእናስባለን። በመጀመሪያ እንግዲህ አሁን ራሱ ብዙ ሰዎች ከሕግ ውጪ በሆነ ሁኔታ ታስረው ይገኛሉ። እነዚያ ሰዎች ያለምንም ቅድመ ሁኔታ እንዲፈቱ ማድረግ መቻል አለባቸው። ምንም እንኳ በቅርብ ጊዜ የተረቀቁ ሰዎች ወደ ስድስት ሺህ ሰዎች አካባቢ ተለቀዋል የሚል ነገር ከፌዴራልም ከክልልም ሰማንም ቢሆን ከእነሱ ውስጥ ደግሞ የተወሰኑ ተመልሰው እንደገና እየታሰሩ ነው። ባለፈው እሑድ ዕለት የታሰሩትን እስክንድር በፍቃዱ ማለትን ተመስገንም ማስታወስ ይቻላል። በግል ቤታቸው ተሰብስበው እያለ ነው። ፍርድ ቤት አልቀረቡም። ዋስትናቸው አልተጠበቀም። ጠበቃ የላቸውም። ታሰሩበት ሁኔታም አስከፊ ነው። ይህን ስንድ ላይ ለመጀመሪያ ቅድሚያ ሊሰጠው የሚገባው ነገር ይሄ መሆን አለበት። እስረኞች ከመፍታት በተጨማሪ እስረኞች ላይ የማሰቃየት እርምጃ የወሰዱ ሰዎች፣ ግለሰቦች፣ ተቋሞች ተጠያቂ ሊሆኑ ይገባል። ከፍተኛ የሆነ የመብት ጥሰትን አመቻች ሆኖ የተገኘው የአስቸኳይ ጊዜ አዋጅ አሁን ያለው ለሁለተኛ ጊዜ እንግዲህ ሁለት ዓመት በማይሞላ ጊዜ ውስጥ ከተደነገገው አስቸኳይ ጊዜ አዋጅ ከኢትዮጵያ ዓለም አቀፍ ግዴታዎችና መርሆዎች ጋር በተጣጣመ መልኩ መከለስ አለበት። እሱን የሚያደርጋሉ ብለን እንጠብቃለን። ምናልባት ጊዜ ሊፈጅ የሚችል ግን ደግሞ በተመሳሳይ መልኩ በጣም ጠቃሚ የሆነ ነገር ኢትዮጵያ ውስጥ ለሚዲያ፣ ለማህበረሰባዊ ተቋማት፣ ለተቃዋሚ ፓርቲዎች ያለው የመንቀሳቀሻ አውድ በጣም የጠበበ ነው። እንደምታስታውሱት የጸረ ሽብር አዋጁ፣ ቻሪቲ ሴን ሶሳይቲ ህግ፣ የእርዳታ ድርጅቶችና ማህበረሰብ ተቋማት ህግ ያሉትን ተቋማት በሙሉ ወደ ኋላ በመለሰ ያፈራረሰ ነው፣ እና አሁን ላለው ቀውስ ደግሞ ዋነኛው ችግሩ ይሄ ነው። ስለዚህም የሚቀይር እርምጃ ማካሄድ አለባቸው። የጸረ ሽበር አዋጁ፣ የሲቪል ሶሳይቲ አዋጁ በዚህ መሰረት መስተካከል አለባቸው ለእናስባለን መጪው ጠቅላይ ሚኒስትር ሊጠብቋቸው የሚችሉት ፈተናዎች እንዳሉም ነው የአምነስቲው አጥኚ ያወሱት። እንግዲህ እነዚህ የሰብአዊ መብት ጥሰቶች በባዶ ሜዳ አይደለም የሚተፈጸሙት። ይህንን የፈጸሙ ሰዎች አሉ፣ ወይም በመፈጸሙ ኢንተረስት ያላቸው ሰዎች፣ ጥቅማቸውን ለማስጠበቅ የሚሞክሩ ተቋማት። እንግዲህ ይህንን አሻሽላለሁ የሚል ወገን ከነዚህ ተቋማትና ግለሰቦች ተግዳሮት ያጋጥመዋል። እንዴት ያልፉታል? አንደኛ የአመራር ብቃታቸውን ይጠቀማሉ ብለን እናስባለን። ፓርቲውም እንግዲህ ያንን ከግምት ውስጥ አስገብቶ ይመስለኛል አገሪቷን ከቀውስ ላያወጡ ይችላሉ እየገባችበት ካለው ሊያወጡ ይችላሉ ብለው የመረጣቸው ለዚህ አይመስለኛል። ስለዚህ የተወሰነ እምነት ተጥሎባቸው ነው የመጡት። ያ ጥሩ ነገር ነው። ግን ብቻቸውን ማናጅ ይችላሉ ብዬ አላስብም። ፓርቲው በተለይ ደግሞ የመደበኛ ተቋማት ፎርማል ተቋማት ከፍተኛ እገዛ ያስፈልጋቸዋል። በተለይ ፓርላማው እና የፓርላማ አባላት ህጎቹን ሪዳይስ ከማድረግ ህጎቹን በተገቢ ሁኔታ ከዓለም አቀፍ ህግ ጋር አጣጥሞ በማወዳት እና በመከለስ ሂደት ውስጥ አስፈላጊውን ትብብር ሊያደርጉላቸው ይገባል። ጠቅላይ ሚኒስትሩ በራሱ ህግ አወጣም፣ ግን ከፓርላማው ጋር አብሮ በመስራት ያን የሚያደረግ አመኔታ ሊጣልባቸው ይገባል። ይህን የሚያደረጉት ሀገሪቱን ከገባችበት አስከፊ ሁኔታ ለማውጣት ነው። ለዚያ ጠቃሚ ነው ብሎ እንደ ሀገር ማሰብ እና ፓርቲ ታማኝነት ይልቅ የአገር ጥቅም ማስቀደም። ምክንያቱም ህገ መንግስቱ ላይ የፓርላማ አባላት ተጠያቂነት ለሕዝቡና ለሕሊናቸው እንዲሁም ለሕገ መንግስቱ ያንን ነው ቅድሚያ መስጠት ያለባቸው እና እንግዲህ ይህንን በማድረግ አዲሱን ጠቅላይ ሚኒስትር ሊያግዟቸው እና ሊያባረፋቸው ይገባል። ይህ በዚህ እንዳለ ኢትዮጵያ የሕዝቧን ምኞትና ፍላጎት እንድታሟላ ኢኮኖሚያዋም ስኬት እንዲያገኝ ከተፈለገ ዶክተር አብይ አህመድ ቀጣዩን ጠቅላይ ሚኒስትርነት ሲይዙ ከረጅም ጊዜ በፊት መከናወን የነበረባቸውን የፖለቲካ ለውጥ እርምጃዎች ለመውሰድ ቁርጠኝነታቸውን ያለማወላወል ማስታወቅ ይኖርባቸዋል ሲሉ መሰረቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የአፍሪካ ክፍል ዲሬክተር አስገንዝበዋል። መጪው ጠቅላይ ሚኒስትር የአስቸኳይ ጊዜ አዋጁን ማንሳት በቅርቡ እንደገና የታሰሩትን ጨምሮ የፖለቲካ እስረኞችን በሙሉ መፍታት ይገባቸዋል ብለዋል። ከተቃዋሚ የፖለቲካ ፓርቲዎችና ከሲቪል ማህበረሰባት ተቋማት ጋር ሁሉን አሳታፊ የሆነ ንግግር መጀመርና ጸረ ሽብር ሕጉንና የሲቪክ ማህበረሰብ ድርጅቶች አዋጁን ጨምሮ ሰላማዊ ተቃውሞን የሚያፍኑ ሕጎችን በሙሉ የማሻሻል ወይም የመሰረዝ ሂደት መጀመር ይኖርባቸዋል ሲል Freedom House baut Tom Glaser atas